Holo gela, mi knyatat tahoyim be min Ye fikir wat medneo med la holo gela, mi knyatat tahoyim በአይንሽ እንዳልተላሽ ፈላሺ ፈራሁኛ የኛል በሚያፈልከው ጨረር ይመረምረኛል። በጉንጮችሽ ሰበብ ልጠላሽ ፈልጌ سيدي الزواج من الماء يجب أن ወተት እንዴት ልጥላ ልጅነት ም ያን የፍቅር ወጥመድነው መላ ሁሉ ገላሽ ምክንያት አጣሁይም በምን ሰበብ ልጥላሽ የፍቅር ወጥመድነው መላ ሁሉ ገላሽ ምክንያት አጣሁይም በምን ሰበብ ልጥላ ሎድም ፍቅርሽ አትፊዬነው በምን ሰበብ ልትላሽ መጥፎች ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅ በኛ ሀገር ተወዳጅ ነው። የወድሻ ሎድም ፍቅሬሽ አጥፊዬ ነው። በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው? በፀጉርሽ እንዳይሆን እራስሽ ላይ ያለው ሰዊስ ሰው ይስቅብኛል። ሐረ ተወዳጅ ነው። Ot med ne o med la hulu gela hashi Mikna ta ta hui be min sebe blit la shi Ye fikir ot med ne o med la hulu gela hashi ta ta hui be min sebe blit la shi Mikna ta ta hui be min sebe